የአሜሪካ ድምጽ ነው በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ የካቲት 26 2014 ዓ.ም ዝግጅታችን ጀመረ Thank you. ኢትዮጵያ የቋንቋ ፖሊሲ እና ጥቅሞቹ ላይ ያተኮረ ዝግጅት ይዘናል። አንድ ግለሰብ የትኛውን ቋንቋ መምረጥ እና የትኛውን ቋንቋ ማውራት እንዳለበት በየትኛውም ሕግ ልንደነግገው አንችልም፣ በተለይ በሕይወቱ ውስጥ። ሁሉም የፌዴራል መስሪያ ቤቶች ሕዝብን ለማገልገል የተቋቋሙ ተቋማቶች ናቸው እና ከእነሱ ላይ መገልገል የሚፈልጉት ነገር ካለ ለመጠየቅም ለመስተናገድ ቋንቋ አንችልም ከሚለው ስጋት እነሱም እዛ ላይ ተስተናጋጅ መሆናቸው የነሱ ቋንቋ እዛ ቢሄዱም የፈለጉት ነገር ሊያስገኝላቸው እንደሚችል ስለሚያስቡ በጣም እንዲሳትፉ ያደርጋል። ከአዲስ አበባና ከጅማ ዩኒቨርሲቲ የጋበዝናቸው የቋንቋ መምህራን ናቸው። በምሽቱ ዝግጅታችን ሙሉን ታደምጡታላችሁ። ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር እስከ ምሽቱ አራት ሰዓት አብራችሁን ቆያለን። አብራችሁን ቆዩ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልን አድማጮች እንደምናመሻችሁ የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ የሩሲያን ጥቃት ተከትሎ ዩክሬንን ለቀው እንዲወጡ ከተደረጉ አፍሪካውያን ተማሪዎች መካከል በመቶዎቹ የሚቆጠሩት ጋናውያን አገራቸው በሰላም መድረሳቸው ተነገረ ይሁን እንጂ ለህይወታቸው የሰጉ በርካታ አፍሪካውያን ተማሪዎች ከሩሲያና ዩክሬን ድንበር አቅራቢያ በሚገኘው ምድር ቤት ውስጥ ተሸሽገው እንደሚገኙ የተመለከተ ሲሆን ከአካባቢው በሰላም የሚያመልጡበትን አጋጣሚ የተጠባበቁ መሆኑም ተነግረዋል በዚህ ሳምንት በሰላም ጋና መግባታቸውን የተናገሩት ተማሪዎች ለአሜሪካ ድምፅ እንደገለጹት በአፍሪካ ተማሪዎች ማህበር ጥሪ የተሰባሰቡት 24 ተማሪዎች ዩክሬንን ለቀው መውጣት የወሰኑት ጦርነቱ ሲጀመር አካባቢው በአጎራባች ከተሞች በሰሟቸው የፍንዳታ ድምፆች ሳቢያ መሆኑን ገልጸዋል። በወቅቱ በወሰዱት ፈጣን እርምጃም አውቶቡስ ተሳፍረው ወደ ሩሜኒያ ማምራት በመቻላቸው አሁን ሌሎች ተማሪዎች ከሚገኙበት ስጋት ያመለጡ መሆኑን አስታውቀዋል። የዩናይትድ ስቴትስ ምክትል ፕሬዚደንት ካማላ ሐሪስ በሚቀጥለው ሳምንት ዩክሬን አጎራባች ወደ ሆኑት ወደ ሩማኒያና ፖላንድ እንደሚያቀኑ ጽህፈት ቤታቸው ትናንት ባወጣው መግለጫ አስታውቀዋል። የምክትል ፕሬዚደንቷ ጉዞ ለዩክሬን ተጠናክሮ ሊሰጥ ስለሚችለው የደህንነት፣ የምጣኔ ሀብትና ሰብአዊ እርዳታ ከሩማኒያና ፖላንድ መሪዎች ጋር ለመነጋገርና በሩሲያ ላይ የተጣሉት ዘርፈ ብዙ ማዕቀቦች ተግባራዊና ውጤታማ ስለሚሆኑበት ሁኔታ ለመምከር መሆኑን መግለጫው አመልክቷል። ሩሲያ ፌስቡክ እና የትዊተር አካውንቶች ከትናንት ጀምሮ በግዛቷ አገልግሎት እንዳይውሉ ማገዷንና ገደብ መጣሏን አስታወቀች። ሮስኮማንዳዞር የተሰኘው የሩሲያ ኢንተርኔት ተቆጣጣሪ ድርጅት ትናንት ባወጣው መግለጫ ፌስቡክ ወደ 26 በሚደርሱ የሩሲያ መገናኛ ብዙኃንና የመረጃ ምንጮች ላይ አድሎ ፈጽሟል ሲል ከሷል። ትዊተር ባለፈው ሰኞ የዩክሬንን ወረራ በሚደግፉ የሩሲያ መንግሥት ተቋማት ላይ ጥብቅ ክትትል የሚያደርግ መሆኑን በመግለጹ ሩሲያም በአጸፋው በትዊተር አጠቃቀም ላይ ገደብ መጣሏን አስታውቃለች። የምዕራባውያን መገናኛ ብዙኃንን ጨምሮ የማህበራዊ ሚዲያዎችን ማገዷን ባለሙያዎቹ እየተቹ ነው ሩሲያ በዩክሬን ላይ የምትፈጽመውን ግፍ ተከትሎ ዓለም የሚያሰራጨውን መረጃ የአገራዋ ዜጎች እንዳይመለከቱ ለመከላከልና ፕሬዝደንት ፑቲን ላይ የሚነሱ ጠንካራ ጥያቄዎችን ለማፈን የምታደርገው እርምጃ ነው ብለዋል። ሩሲያም በበኩሏ ሚዛናዊ ያልሆኑት ምዕራባውያን ሚዲያዎች የሐሰተኛ ዜና የሚያሰራጩ ፌክ ኒውስ ናቸው ስትል ከሳለች። ዩክሬን የተደረሰበትን የተኩስ አቁም ስምምነት በመጣስ ጦርነቱን በመሸሽ በሚወጡ ሰላማዊ ዜጎች መውጫ ኮሪደር ላይ የሩሲያ ኃይሎች እየተኮሱ ነው ስትል ዛሬ ከሳለች። የሩሲያ መከላከያ ሚኒስትር ቃል አቀባይ ስምምነቱ ከተደረሰባቸው የማሪፖል እና ቮሎኖካቫ ለቀው የሚወጡ የሰላማዊ ዜጎች በሞስኮ አቆጣጠር ከማለዳው አንድ ሰዓት ጀምሮ ክፍት የሚደረግና ተኩስ የሚቀውም መሆኑን ተናግረዋል። የማሪፖል ባለስልጣናት ግን ነዋሪዎቹ ከተማውን ለቀው የሚወጡበትን ጊዜ በማዘግየት ይልቁንም ራሳቸውን ወደሚያድኑበት መጠለያ እንዲገቡ አዘዋል። ሰላማዊ ዜጎች እንዲወጡ ለአምስት ሰዓታት የሚቆይ የአውቶቡስና የግል ተሽከርካሪዎች መስመር ክፍት እንዲደረግ ታቅዶ እንደነበርም ተገልጿል። በተያያዘ ዜናም የዩናይትድ ስቴትስ መከላከያ ሚኒስትር ባወጣው መግለጫ የሩሲያ ኃይሎች በትናንትናው እለት በኦዴሳ አቅራቢያ ያለውን የዩክሬናውያን ከተማ እየደበደቡ መሆኑን አስታውቋል። በኬቭ አቅራቢያ ያለው የሩሲያ ጦርም እስካሁን ወደ ከተማው ለመጠጋት እየሞከረ መሆኑን ሲገልጽ፣ በዩክሬናውያኑ ብርታት ግስጋሴው መገታቱ ተመልክቷል። ዩናይትድ ስቴትስ በሩሲያ መንግስት የመለወጥ ፍላጎት የሌላት መሆኑንና በዚህ ዙሪያ የሚደረግ ማንኛውንም ሀሳብ የማታራምድ መሆኑን ዋይት ሀውስ ትናንት በሰጠው መግለጫ አስታውቋል። የዋይት ሀውሱ መግለጫ የወጣው ዩናይትድ ስቴትስ የህግ መወሰኛው ምክር ቤት አባልና ሪፐብሊካን የሆኑት የደቡብ ካሮላይናው ሌንሲ ግራም ከትናንት በስቲያ ምሽት ፎክስ ኒውስ በተባለው የአሜሪካ ቴሌቪዥን ጣቢያ ላይ በሰጡት ቃለ መጠይቅ ሩሲያ ውስጥ አንድ የሆነ ሰው ፕሬዝደንት ፑቲንን መግደል አለበት ብለው መናገራቸው መሆኑን ተመልክቷል። ታዲያ ይህ ነገር እንዴት አድርጎ ያበቃል? ያሉት ሴኔተሩ አንድ የሆነ ሰው ይህን ሰው ወደዚያ ማስወገድ አለበት ሲሉ ተናግረዋል። የሴናተሩን አባባል ተከትሎ ቪኦኤ ለዋይት ሐውስ ባቀረበው ጥያቄ መልስ የሰጡት የዋይት ሐውስ ቃል አቀባይ ጀንሳኪ ይህ የዩናይትድ ስቴትስ መንግስት አቋም አይደለም፣ ከዚህ መንግስት ከዚህ አስተዳደር አንደበት የወጣም ንግግር አይደለም ብለዋል በዩናይትድ ስቴትስ የሩሲያው አምባሳደር አናቶሊ አንቶኖቭ የሴናተር ግራም አባባል ተቀባይነት የሌለውና እጅግ የሚያስቆጣ ነው ብለዋል። ይህ ዩናይትድ ስቴትስ ውስጥ በሩሲያ ያለውን ገደብ ያለፈ ጥላቻ ያሳያል ብለዋል። ሁለቱም የዲሞክራትና የሪፐብሊካን ፓርቲ የምክር ቤት አባላት የሴናተር ግራምን ንግግር ነቅፈዋል። ሰሜን ኮሪያ በትናንትናው ዕለት ሌላ የባለስቲክ ሚሳኤል ሙከራ ማካሄዷን የደቡብ ኮሪያ መከላከያ ሚኒስትር አስታውቀዋል። ይህ የሆነው በደቡብ ኮሪያ ፕሬዝደንታዊ ምርጫ ለማካሄድ አራት ቀናት ሲቀሩ መሆኑን ተመልክቷል። የአውሮፓውያኑ አዲስ ዓመት ከገባ ወዲህ ሰሜን ኮሪያ እስካሁን በዘጠኝ ዙር ሙከራ ወደ 13 የሚደርሱ ሚሳኤሎች መተኮሷ ተመልክቷል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ በ19፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ቅዳሜ የካቲት 26 2014 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ባለፈው ረቡዕ የተከበረው የአድዋ በዓል የተመለከተ ዘገባ አሰናድተናል። ከሱ ላይ ቀንጨብ ያደረግነውን ነው ያሰማናችሁ። ቆየት ብሎ ሙሉን ታዳምጡታላችሁ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን ማሀሪክ ዶት ቪኦኤ ኒውስ ዶት ኮም በቀጥታ ማዳመጥ ትችላላችሁ። አሁን ለዕለቱ ወደ ያዝነው ቀዳሚ ዘገባችንን እለፍ። በኢትዮጵያ ሚኒስትሮች ምክር ቤት ከተወሰነ ሁለተኛ ዓመቱን ያስቆጠረው የቋንቋ አጠቃቀም ፖሊሲ ሊተገበር መሆኑን የኢትዮጵያ የባህልና ስፖርት ሚኒስቴር አስታውቋል። በኢትዮጵያ የቋንቋ ፖሊሲ እውቅና በአጠቃላይ አምስት ቋንቋዎች የፌዴራል መንግስት የስራ ቋንቋ እንዲሆኑ ዝግጅት በመደረግ ላይ ይገኛል። ዘጋቢያችን ምትኮ ፈቃዱ በዚህ ጉዳይ ላይ የቋንቋ ምሁራንን አነጋግሮ ያሰናዳውን ዘገባ እንደሚከተለው ያቀርበዋል። የኢትዮጵያ ሚኒስቴሮች ምክር ቤት የካቲት ሀያ ሁለት ሺ አስራ ሁለት አመተ ምረት ባካሄደው ስብሰባ ባሳለፈው ውሳኔ መሰረት ከአማርኛ ቋንቋ በተጨማሪ ኦሮምኛ፣ ትግርኛ፣ ሶማሊኛ ና አፋርኛ የስራ ቋንቋ እንዲሆኑ መወሰኑ ይታወሳል። የካቲት አስር ሁለት ሺ አስራ አራት አመተ ምረት ፋና ብሮድካስቲንግ ኮርፖሬት ይዞ በወጣው ዜና የኢትዮጵያ ባህልና ስፖርት ሚኒስቴር ይህንን ውሳኔ ተግባራዊ ለማድረግ ዝግጅት ላይ መሆኑን አስታውቋል። ለመሆኑ አንድ ሀገር የቋንቋ ፖሊሲ አላት ማለት ምን ማለት ነው? በአዲስ አበባ ዩኒቨርሲቲ የአማርኛ ትምህርት ክፍል ቋንቋ መምህሩ ዶክተር ሙሉ ሰው አስራት ይመልሳሉ። አንድ ሀገር የቋንቋ ፖሊሲ አላት ማለት በዛች ሀገር ውስጥ የሚነገሩ ቋንቋዎች ለምን ለምን መንግስታዊ አገልግሎት እንደሚውሉ በየትኛው ደረጃ ላይ ለየትኛው መንግስታዊ አገልግሎት እንደሚውሉ የሚደነግግ ሕግ አላት ማለት ነው። ወይም በግዛቷ ውስጥ ለሚነገሩ ቋንቋዎች የስራ ክፍፍል የምትሰጥበት ህግ አናት ማለት ነው። የቋንቋ ፖሊሲ ማለት ይሄ ነው ባጭሩ። ተመሳሳይ ጥያቄ የቀረበላቸው በጅማ ዩኒቨርሲቲ የአፋን ኦሮሞ ቋንቋ ትምህርት ክፍል መምህር የሆኑት ዶክተር አለማዩ ፈቀደ የሚከተለውን ይላሉ። የማመታ አፋን የቋንቋ ፖሊሲ ማለት በብዙ ሀገር ውስጥ ስራ ላይ እየዋለ ያለም ሆነ በቋንቋ ህግም የምርጫ ጉዳይ ነው። አንድ ሀገር ሁለት ቋንቋ ወይም እንደኛ ሀገር ሰባና ከዛ በላይ ያላቸው ሊሆን ይችላል። አንድ ሀገር ደግሞ ከእነዚህ ቋንቋ መቼና የት ደረጃ ላይ ለስራ ቋንቋ እንደሚጠቀምበት የሚደነግግ ህግ ማለት ነው። ለቋንቋ ፖሊሲ መውጣቱ የሚሰጠው ጥቅም ምን እንደሆነ የተጠየቁት ዶክተር ሙሉ ሰው ጠቀሜታዎቹ አንደኛው ሕዝቧን ተደራሽ ማድረግ ነው። በአንድ ሀገር ውስጥ ያሉ ሕዝቦች መንግስታዊ አገልግሎቶችን በቋንቋቸው የሚያገኙ ከሆነ መንግስት ለነሱ በቋንቋቸው ይደርሳቸዋል፣ እነሱም ደግሞ ወደ መንግስት ተቋማት በመጡ ጊዜ በቋንቋቸው የመገልገል መብት ያገኛሉ። ማለት ለዚህ ነው መንግስታዊ አገልግሎቶች ወይም መንግስታዊ አገልግሎቶችን በነዛ ቋንቋዎች ማቅረብ የምንለው ይች መንግስታዊ የምትልሆን የሚደጋግማት ምክንያት ነው። በነገራችን ላይ ቋንቋ አንድ ግለሰብ የትኛውን ቋንቋ መምረጥ እና የትኛውን ቋንቋ ማውራት እንዳለበት በየትኛውም ህግ ልንደነግገው አንችልም። በተለይ በህይወቱ ውስጥ አሁን የእናንተ እናንተ በዚህ ሰዓት የትኛውን ቋንቋ የትኛውን የትኛውን ቋንቋ ቃላት መምረጥ እንዳለብን የምንወስነው ነው። ይሄ የራሳችን ኃላፊነት ነው የሚሆነው ወይም የራሳችን ምርጫ ነው የሚሆነው። መንግስታዊ ተቋማት ውስጥ አገልግሎት ለማግኘት እና አገልግሎት ለመስጠት ስንሄድ ነው የቋንቋ ፖሊሲ ሚና ጎልቶ የሚታየው። ስለዚህ ተቋማቱ የሚገለገሉበት ቋንቋ ማለት ነው። በብዛት የቋንቋ ፖሊሲ ሚናው የሚጎላው እዛ ቦታ ላይ ነው። መንግስታዊ ተቋማት እና በዜጎች መካከል በሚኖረው ወይም በተቋማትና በተቋማት መካከል በሚኖረው ግንኙነት ላይ ነው ትኩረቱ የቋንቋ ፖሊሲ። ስለዚህ በዚህ ጊዜ ተደራሽ ይሆናሉ። ህዝቦ ዜጎቿን የበለጠ ተደራሽ ማድረግ ይችላል ነው የቋንቋ ፖሊሲ ትክክለኛ እስከሆነ ድረስ። ሁለተኛው እንግዲህ ቋንቋ የዛች ሀገር ሀብት ነው። አገልግሎት ካልሰጠ በስተቀር ቋንቋ ይጠፋል እና ከዕለት ከዕለት ሕይወታችን ከዕለት ከዕለት ኑሯችን ጋር የተያያዘ ሲሆን ነው ቋንቋ ተጠብቆ የሚቀመጠው እና ከአገልግሎቱ ተደራሽነት በተጨማሪ ደግሞ የአገሪቱን ቋንቋዎች ለመጠበቅ የሀገሪቱን ቋንቋዎች ለማሳደግ የሀገሪቱን ቋንቋዎች ለማበልጸቅ ያገለግላል። ይሄ ፖሊሲ ፖሊሲ መኖሩ ማለት ነው። እንደዛ መሆኑ ደግሞ ሁለቱም ተደማምረው የኔነት ስሜት እንዲዳብር፣ ሀገሪቱ ወይም መንግስቱ የኔ ነው የሚለውን ስሜት በዜጎቹ ላይ ለማስረት ያገለግላል። ግን እነዚህን ጠቀሜታዎች የምናገኘው ትክክለኛ ፖሊሲ በመቅረጽ እና ትክክለኛ ትግበራም በመተግበር ነው። ዶክተር ዶክተር አለማየሁ በተመሳሳይ የእርሳቸው እይታ እንዲያጋሩን ጠይቀናቸዋል። ፋይዳን እራ አርገሙ ሳልጣን እቲ አመሆና ጋ ባይናን ዋኑ ሄረ ሞቱ ማረካ የመለ ብይ ኩኒ ኢማ መጣፋኒ ይፋ ተአ ለፈራን ቀብዱ የሚያስገኘው ጠቀሜታ ብዙ ነው። ኢትዮጵያ እንደ ሀገር በግልጽ የተቀመጠ የቋንቋ ፖሊሲ እስካሁን የላትም። ነገር ግን እንደ ትምህርት እንደ እርሻ እንደ ጤና ሁሉ ቋንቋም የሀገሪቱ ሀብት ስለሆነ ፖሊሲ ያበጅቶለት መቼና የት መጠቀም እንደሚኖርብን በግልጽ ማስቀመጥ ነው የሚያስፈልገው። ስለዚህ የቋንቋ ፖሊሲ ማለት ስለ መሪነት ማለት ነው። ይህም ያለውን ቋንቋ እንዴት ማሳደግ ይቻላል፣ ሕዝብ ውስጥ ያለውን ቋንቋ እንዴት መጠቀም እንዳለበት ማስቀመጥ ስለሆነ ትልቅ ጠቀሜታ አለው። በተለይ የቋንቋ እኩልነት የሚረጋገጥበት መንገድ ስለሆነ ትልቅ ትርፍ አለው። ምክንያቱም ሁሉም በቋንቋ መገልገል ይፈልጋል። አንድ ቋንቋ ወደ ፌዴራል የስራ ቋንቋ አደገ ማለት ይዞ የሚመጣው እድል ብዙ ነው ሰውን ወደ ስራ ሊያስገባ ይችላል ከዚህ ባነሰ ከሆነ ደግሞ የስራ እድሉንም ሊያሳጣ ይችላል። የፌዴራል የስራ ቋንቋ እንዲሆን ከተወሰኑ አንዱ አፋን ሮሞ ሲሆን ቋንቋው የፌዴራል የስራ ቋንቋ እንዲሆን ብዙ ጥያቄዎች ይቀርቡ እንደነበር በአዲስ አበባ ዩኒቨርሲቲ የቋንቋ መምህሩ ዶክተር ጥለውን ተሊላ ያስታውሳሉ። አሁን የቋንቋውን አገልግሎት እንደሚጨምር ይናገራሉ። ጋ አፋንኩን ገራ አፋን ፌዴራላት ደቄራዮ ጀኑ ተጃጅነ ሳፊቱ በለታ እንግዲህ ይህ ቋንቋ ወደ ፌዴራል የስራ ቋንቋ አድጓል ማለት የሚሰጠው አገልግሎት ሰፍቷል ማለት ነው። ይህ ማለት አሁን ለምሳሌ አፋን ኦሮሞ አሁን ካለበት ደረጃ በኦሮሚያ ክልል ውስጥ ነው እየሰራ ያለው። አሁን ያለው አገልግሎቱ እንዳለ ሆኖ ወደ ሌሎች ቢሮዎች አገልግሎት ሲያድገም የቋንቋው ተግባቦት ብቻ ሳይሆን ባህልንም ይዞ ይሄዳል። ስለሆነም ይህ ህዝብ ያለውን ጥሩ ነገር ነገርም እያስተማረ ይሄዳል። ስለዚህ ጥቅሙ ብዙ ነው። አፋን ኦሮሞ የፌዴራል የስራ ቋንቋ መደረጉ ዘግይቷል የሚሉት ደግሞ ዶክተር አለማየሁ ፈቀደ ናቸው። አፋን ኦሮሞ አፋን ፌደራላ ታት የሮው አማዩ ዱር ት አፋን ኦሮሞ የፌደራል መንግስት የስራ ቋንቋ መሆን ያለበት ጊዜው አሁን ሳይሆን ዱሮ መሆን ነበረበት። በተለያዩ ሁኔታዎች እንግዲህ እየዘገየ ዛሬ ላይ ደርሷል። አሁንም ቶሎ ብሎ ስራ ላይ ይውላል የምለው ጥያቄ እንዳለ ሆኖ ይህ ጥያቄ ግን የኦሮሞ ህዝብ ጥያቄ ሆኖ ለብዙ ጊዜ ትግል እየጠየቀ ነው ማንም ቢሆን ለቋንቋው ክብር ይፈልጋል ለምሳሌ ላለፉት ሰላሳ ዓመታት አፋን ኦሮሞ የክልሉ የስራ ቋንቋ ሆኖ ቆይቷል ነገር ግን ከክልል አልፎ ወደ ፌዴራል አድጎ የኦሮሞ ህዝብ ከፌዴራል ሴክተሮች ማግኘት ያለበትን አገልግሎት እያገኘ አልነበረም ለምሳሌ በጥናት በተረጋገጠው የፌዴራል መስሪያ ቤት ውስጥ ኦሮሞ ሆኖ የስራ እድል አግኝቶ ያለው ከአስራ ስምንት ፐርሰንት በታች ነው ይህ ደግሞ የሚያሳየው የኦሮሞ ህዝብ ከአገልግሎቱ ምን ያህል ርቆ እንዳለ ነው። አቶ ከማላሺ በጅግጅጋ ዩኒቨርሲቲ የኮሚኒኬሽንና ሚዲያ መምህር እና የህዝብ ተወካዮች ምክር ቤት አባል ናቸው። ሶማሊኛ ቋንቋ ብቻ ሳይሆን በኢትዮጵያ ሌሎች ቋንቋዎች ለፌዴራል የስራ ቋንቋ መመረጣቸው እንደ ሀገር ብዝሃነትን ለማስተናገድ ምቹ ሁኔታን ይፈጥራል በማለት ይገልጻሉ። ሶማለኛውን ብቻም ሳይሆን እንደ ሶማለኛ አፋረኛውንም አንሳው ትግረኛውንም ኦሮመኛው ምኑን ብታየው አሁን ይሄ ቋንቋው የስራ ቋንቋ በመሆኑ እንደ ቋንቋ ብቻ አናየውም እና ይሄ እንደ ሀገር ብዝሃነትን ለማስተናገድ በተለያየ አጋጣሚ ለሚወራው በመንግስትም በተለያየ ተቋማት የሚወራውን ነገር በተግባር ብዝሃነትን ማስተናገድ ነው የሚሆነው። ከዛ በተረፈ እንደ ህዝብም ደግሞ ሁሉም የፌዴራል መስሪያ ቤቶች ህዝብን ለማገልገል የተቋቋሙ ተቋማቶች ናቸው እና ከእነሱ ላይ መገልገል የሚፈልጉት ነገር ካለ ለመጠየቅም ለመስተናገድም ቋንቋ አንችልም ከሚለው ስጋት እነሱም እዛ ላይ ተስተናጋጅ መሆናቸው የእነሱ ቋንቋ እዛ ቢሄዱም የፈለጉት ነገር ሊያገኝላቸው እንደሚችል ስለሚያስቡ በጣም እንዲሳተፉ ያደርጋቸዋል። እነዚህ ሁሉ የተቀሩ አሁን አሁን የፌደራል ቋንቋ ብለን ያነሳናቸው ቋንቋ ላይ ያለው አድቫንቴጅ እንደ ሶማሌ ደግሞ እንደምታውቀው እንግዲህ ሶማሊያም የጎረቤት ሀገራችን ነች ና በኢትዮጵያ ና በሶማሊያ በደብ አሁን በሶማሊያ ክልል አካባቢ የሚኖሩ ማህበረሰቦች ና እነሱም ከፍተኛ የሆነ የስራም እንደገና ደንቦ የዝምድናም የምድ የባህልም የእምነትም ብዙ ትስስሩ ስላለ ይሁን ላትስስር ነፃ በሆነ መልኩ ከክልሉ ባሻገር መሀል ሀገር ላይ እንደለብ የመንቀሳቀስ እድሉን የበለጠ ይከፍታል። በዚህ አጋጣሚ ደግሞ ሌሎች የሀገር ውስጥ ቋንቋዎችንም ለመማር ጭምር ይጠቅማል። እና አንድ ሰው እንግዲህ ሶማለኛ የመስሪያ ቋንቋ ነው ብሎ እዛ ሲመጣ አገረመንገዱን መንገዱን ከሶማለኛ ውጭ ያሉ ቋንቋዎችንም ለመማር ቦታ ላይ መግኘት ግድ ስለሚል አንዱን ቋንቋ ከአንዱ ቋንቋ ላይ የባህልና የመማማር እንትኑ ራሱ አድቫንቴጅ በጣም እየሰፋ ስለሚመጣ አሁን ከምናስበው በላይ እንደ ሀገር ራሱ ሀገር ላይ የሚኖረውን ማህበራዊም ሆነ ኢኮኖሚያዊ ከፈለግ ፖለቲካ ብራሱ ብትለው ላይ ትልቅ ለውጥ ያመጣል። በኢትዮጵያ የፌዴራል የስራ ቋንቋዎች መጨመር ጥቅም እንጂ ጉዳት የለውም የሚሉት ዶክተር ሙሉ ሰው ነገር ግን ትግበራው ላይ የሚነሱ ጥያቄዎች እንዳሉ አስታውሷል። ቋንቋዎቹን መጨመሩ ፣ ቅድምም እንዳልኩት፣ ፌደራል መንግስቱን አገልግሎቶች በእነዚህ ቋንቋዎች ማቅረብ ነው። ዜጎቹም እነዚህን ቋንቋዎች ከነዚህ አንዱን የሚናገሩ ዜጎች በፌደራል መንግስት መስሪያ ቤቶች መጥተው አገልግሎቱን ማግኘት ይችላሉ ማለት ነው። ባጭሩ ይሄን ስል ትንሽ አሳሳች የሆነ ሌላ ሀሳብ ሊኖር ይችላል። ፌደራል መስሪያ ቤቶች ውስጥ የሚሰሩ ዜጎች እነዚህን ቋንቋዎች በሙሉ መሻል አለባቸው ማለት አይደለም። ይሄ ማለት በአንዱ አገልግሎቱን መስጠት ይቻላል። ስለዚህ ፌዴራል መንግስቱ በእነዚህ ቋንቋዎች አገልግሎቶቹን የማቅረብ ኃላፊነት አለበት። በእነዚህም ቋንቋዎች የሚችሉ ሰዎች በእያንዳንዱ አገልግሎቱ ላይ ማስቀመጥ ይጠበቅበታል። ደግሞ የተሰጉ አስተርጓሚ በነዚህ ለእነዚህ አገልግሎቶች ለዜጎቹ የሚያደርሱ አስተርጓሚዎችን ማዘጋጀት አለበት ማለት ነው የሚሆን እንደዚህ ሲሆን ዜጎቹን የበለጠ ተደራሽ ማድረግ ነው ትልቁ ጠቀሜታ። ቅድም እንዳልኩት ወደ አምስት ሲያድጉት ዜጎች ተደራሽ ይደረጋሉ። እነዚህ ቋንቋዎች የበለጠ ለአገልግሎታቸው እየሰፋ እየሰፋና እየበለጸጉ ይሄዳሉ ማለት ነው። ከአሁናዊ ሁኔታው አንጻር እነዚህን ቋንቋዎች የፌዴራል ቋንቋ ማድረጉ እነዚህ ጠቀሜታዎች ይኖሩታል። እንዳልኩ ጠቀሜታዎቹ እንዳሉ ሆነው ግን ከነባራዊ ሁኔታው ጋር ስናዛምደው አሁንም የትግበራው ላይ ትልቅ ጥያቄ እንነሳል። የትግበራዎችን ላይ የምናነሳቸው ጥያቄዎች ይኖራሉ። ፖሊሲውም እንደዚሁ በደንብ ያላያቸው ጉዳዮች ይኖራሉ። ምንድን ነው ያላየው? በዋናነት ፖሊሲው እነዚህን የፌዴራል ቋንቋዎችም ሲያደርግ ሲያስቀምጥ፣ አምስቱን ቋንቋዎች ከተለያዩ ክልሎች እንደመጡ አድርጎ ነው የሚወስዳቸው ወይም የሚያያቸው። ለምሳሌ አማርኛ አንዱ ክልል ላይ፣ ኦሮምኛ የአንዱ ክልል ነው፣ ሶማሊኛ የአንዱ ክልል ነው፣ አፋርኛ የአንዱ ክልል ነው ተደርገው ነው የሚወሰዱ። አፋር ክልል አፋርኛ የፌዴራል ቋንቋ እስከሆነ ድረስ የእኔ ቋንቋ ነው ብሎ የሚያየው አፋርኛ ነው። ስለዚህ ከፌዴራል መንግሥቱ ጋር ግንኙነት የሚፈጥረው በአፋርኛ ነው ማለት ነው። ኦሮሚያም ኦሮምኛን ብቻ ነው የፌዴራል ቋንቋ እንደሆነለት የሚወስደው እና እንደዛ ነው የሚያስበው። በእነዚህ ክልሎች ግን ሌሎቹ የፌዴራል የስራ ቋንቋ ተደርገው የተካተቱ ሌሎቹን ቋንቋዎች ይኖራሉ፣ እነሱ አይታዩም። እያንዳንዱ ክልል አንዳንድ ቋንቋ ወይም የእሱ የተባለውን ቋንቋ ብቻ የፌዴራል እንደሆነለት ነው የሚያይ እንጂ የሊሳኛው የፌዴራል የስራ ቋንቋ እዛ ክልል ውስጥ ስላለ እዛው እነዛን ቋንቋዎች በሙሉ ከፌዴራል ጋር ለመገናኘት ይገለገልባቸዋሉ የሚለው አሁንም ጠረት ብሎ ያልመጣ ነው። ይሄ ከዚህ በፊትም በተለይ በትምህርት በትምህርት ፖሊሲያችን ላይ የታየ ነገር አንድ ክልል የስራ ቋንቋ የአፍ መፍቻ ቋንቋውን አድርግ ሲባል ሌሎችም ቋንቋዎች ይዘነጋሉ። የአፍ መፍጫ ቋንቋ መሆናቸው ተዘንግቶ ነው ሲተገበር የቆየው ብዙ ቦታዎች ላይ። ለምሳሌ ኦሮሚያ ውስጥ አማርኛ ቋንቋ አፋቸውን የፈቱ ተማሪዎች ወደ ግል ትምህርት ቤቶች ካልሄዱ በስተቀር ብዙ ቦታዎች ላይ ይቸገራሉ። ብዙ ቦታዎች ላይ በእርግጥ በአማርኛ የሚማሩባቸው ከተማዎች እዚህ መሀል መሀል አካባቢ ከተማዎች ላይ አሉ። ከተማዎች ላይ የምንያለት ችግሮች አሉ። ከኦሮሚያ ውጭ ሌላ ቦታ ላይ ያሉ የኦሮምኛ ተናጋሪዎችም እንደዚሁ አይነት ችግር ይከሰትባቸዋል። ከክልላችን ውጭ ያሉ የሌላ ቋንቋ ተናጋሪዎች በሙሉ አፋቸውን በፈቱበት ቋንቋ ትምህርት የማግኘት ችግር ያጋጥማቸው ኖሯል። አሁንም የመንግስታዊ ሌሎች መንግስታዊ አገልግሎቶች በእነዚህ የፌዴራል ቋንቋዎች ይሁኑ ሲባል ይቹ ክልላዊነት አስተሳሰባችን እስካለች ድረስ እነዚህ ተግባሮቶች ናቸው ለመተግበር የሚያስቸግሩ ነው እንጂ ቋንቋዎቹ መጨመራቸው፣ በአጠቃላይ ዝም ብለን ስናየው፣ ከነባራዊ ሁኔታው ነጥለን ስናየው ጠቀሜታቸው የጎላ ይሆናል። በትክክል እንተገብራቸዋለን ወይ እንዴት ነው የምንተገብራቸው የሚለው ግን የጠቀሜታው ተቋዳሾች መሆናችንን በጣም የሚወስኑት ጉዳዮች ናቸው የሚሆኑት። አቶ ከማላሺ ደግሞ የፌዴራል ስራ ቋንቋዎችን መጨመር ጠቀሜታው የማያጠያይቅ መሆኑን ገልጾ ነገር ግን ግንዛቤ መፍጠር እንደሚያስፈልግ ይናገራሉ። እንደምታውቀውም በቅርቡ አገራዊ ምክክር ኮሚሽንም ተቋቁሞ ኮሚሽነሮችም ተሰይመዋል እና ይህ ትልቁ ዓላማ አገራዊ ምክክር ኮሚሽኑም አገራዊ ምክክር መድረኮችም እንዲዘጋጅ የሚፈለገው ብዙ ጊዜ እነዚህ አጨቃጫቂ የሆኑ ሀሳቦች፣ ልዩነት ያላቸው ነገሮች ላይ ሰው ተወያይቶ በግልጹ ነጻ በሆነ መልኩ እንዲሳተፍ ከማሰብ የተነሳ ነው እና ምንድን ነው እዚህ ጋር በዚህ አጋጣሚ ለውይይት ቢነሳ ይጠቅማል ብዬ የማስበው ሁሉም ሰው እነዚህ አገር በቀል እውቀቶች እና አገር ውስጥ ያሉ ቋንቋዎችን የኔ ነው በሚል ስሜት እንዲያስብ ሰፊ ግንዛቤ ማስጨበጫ ስራ መሰራት አላብ ያስባል ነው። ኦሮመኛም የኔ ነው የሚል አማራ፣ ሶማልኛም የኔ ነው የሚል ኦሮሞ፣ ወይም ትግርኛም የኔ ነው የሚል አፋር ተናጋሪ፣ አፋርኛም የኔ ነው የሚል ይሄ ላይክ አሁን በእነዚህ በአምስት ቋንቋ ጀመርን እንጂ ነገ ከነገ ወዲያ ሌሎች ቋንቋዎችንም ለማስተናገድ ዝግጁ የሆንበትን አጋጣሚ ማሳየት የፌዴራል ስራ ቋንቋዎችን ወደ ስራ ማስገባት የፖለቲካ ውሳኔን ይጠይቃል ይላሉ ዶክተር አለማየሁ ፈቀደ ኢብሳ የሮዘር በከራሞቱማ ከነመራ አፈኑ በደቲ ቆ ገረገራ ራ አረሙ ሄዱ። ባለፈው በመንግስት በኩል የተሰጠውን መግለጫ መረዳት እንደቻልኩት የተለያዩ ዝግጅት ላይ እንዳሉ ነው የሚያሳየው። አድካሚ አካሄዶች አሉት የሚልም ተነስቷል። ነገር ግን አንድን ቋንቋ ደረጃውን አሻሽሎ የፌዴራል የስራ ቋንቋ ማድረግ የፖለቲካ ውሳኔ ስራ እንጂ የቴክኒክ ስራ ጉዳይ አይደለም። በፖለቲካ ውሳኔ ስራ ውስጥ አንዴ ከተገባ ስራ ውስጥ ለመግባት አዲስ የሚሰራ ስራ የለም። ለምሳሌ አንድ ቋንቋ አዲስ ፊደል የሚፈልግ ከሆነ እውነትም ጊዜ ሊወስድ ይችላል። ምናልባት ይሄን ወደ ስራ ለማስገባት የሚፈለግ ከሆነ በዚህ ቋንቋዎች አገልግሎት የሚሰጡ የፌዴራል መስሪያ ቤቶች ውስጥ በእነዚህ ቋንቋ የሚያገለግሉ ባለሙያዎችን ከማስገባት ውጪ የተለየ ዝግጅት የሚፈልግ አይመስለኝም። አድማጮች፣ በዚህ ጉዳይ ላይ ከሕገ መንግስቱ ጋር ተያይዞ የሚነሱ ሀሳቦችን ጨምሮ ተከታታይ ውይይቶችን ይዘን እንመለሳለን። ለአሜሪካ ድምፅ ከአዲስ አበባ ምትኩ ፍቃዱ። እያደመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። ዝግጅቶቻችንን አምሀሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ታገኙታላችሁ። ከሰኞ እስከ አርብ ደግሞ በፌስቡክ አት ቪኦኤ አምሀሪክ ላይ ስርጭታችን በቀጥታ ይተላለፋል። በትዊተር ሀሽታግ ቪኦኤ አምሀሪክ ብላችሁ ተከተሉን። ኢንስታግራምና ዩቲዩብ ላይም ቪኦኤ አምሀሪክ ብላችሁ ብትፈልጉ ዳለን። አስተያየትና ጥቆማ ሲኖራችሁ ተዘዋሪው የስልክ መስመራችን ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠና ዘጠኝ አርባ ሁለት የውስጥ መስመር አስራ አራት አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ ወይም ሆርን አት ቪኦኤ ኒውስ ዶት ኮም ላይ ኢሜይል አድርጉልን። አሁን ለምሽቱ በልዩ መሰናዶ ወደያዝናቸው ዝግጅቶችን ወሰዳችሁ። በኢትዮጵያ የሳምቤ ጦርነት። ጣሊያን በኢትዮጵያ ብርቱ ውጊያ ካጋጠሙት ቦታዎች ኢሉ አባቡር ውስጥ የተካሄደው የሳምቤ ጦርነት አንዱ እንደሆነ የታሪክ መዛግብት ያሳያሉ። ዘጋቢያችን ገልሞ ዳዊት ሰሞኑን የተከበረውን የአድባዋ ድል በዓል መነሻ በማድረግ በዚህ አካባቢ የተካሄደው ጦርነትን ታሪክ በመጠየቅ ተከታዩን ዘገባ አስተናድቷል። ቀጥሎ ይቀርባል። አቶ ወንድሙ ደበላ በምዕራብ ኦሮሚያ የሎ አባቦር ዞን ባህልና ቱሪዝም ቢሮ ኃላፊ ናቸው። አለ ወረዳ ውስጥ ስለተደረገው ጦርነት ታሪክ እያጣቀሱ ያስረዳሉ። ሳምቤ ድል የተመዘገበው በኢዱባቦር ዞን በአሌ ወረዳ እነ ሳምቤ በሚባል ቦታ ነው። ይህም የተደረገው ጣሊያን በአስራ ስምንት ሰማንያ ስምንት በአድዋ ድል ከተሸነፈ በኋላ ዳግም እንደገና ጦር ከፍቶ ወደ ኢትዮጵያ መምጣቱ ይታወቃል። ኢትዮጵያን ለመያዝ ማለት ነው። በአስራ ዘጠኝ ስምንት አካባቢ በኃይሌ ሥላሴ ጊዜ ማለት ነው። ኃይሌ ሥላሴ አዲስ አበባ እንዳትያዝ መረጃ እንደሰሙ በምስራቅ በኩል ያለው የጣሊያን ኃይል እየጠነከረ ሲመጣ አዲስ አበባ ከተያዘች ፍንፍኔ ከተያዘች አፍሪካው በሙሉ እንደ ቁጥጥር ስር እንደዋለች እና ኮሎናይዝ እንደተደረገች ተደርጎ ስለሚወሰድ ያንን ቁጭ ብለው ወሰኑ እና ዋና ከተማ የኢትዮጵያ ዋና ከተማ ወደ ጎሬ ጎሬ ማለት እንግዲህ ኢሉባቦር ውስጥ የሚገኝ ቦታ ነው። ወደ ጎሬ እንዲዛወር ውሳኔ ያስተላለፉ። ከዛ በኋላ ጣሊያን ያንን ሰምቶ ወደ ጦሩን ቀጥታ ወደ ኢሉባቦር ወደ ሳምቤ ነው ያደረገ፣ ወደ ጎሬ ማለት ነው። ጣሊያን በብዙ ወታደር ታጅቦ ነው ወደ ኢሉባቦር የዘመተው። ከዛም በኋላ የኢሉባቦር ህዝብና በምዕራብ ኦሮሚያ የሚገኙ ጅማ፣ ግማሽ ወለጋ፣ ኢሉባቦር እና ቡኖ በድሌ ያሉ ኦሮሞዎች ተሰባስበው ያንን ኃይል ለመክታት እና ለመዋጋት ወደ ሳምቤ ዘምተዋል ማለት ነው። ከዛም በኋላ ሳምቤ ላይ በ1933 ጣሊያን ሀይሉን አጠናክሮ ከመጣ በኋላ በዘመናዊ መሳሪያ ታጅቦ ነው የመጣው። የኢሉባቡርና የምዕራብ ኦሮሚያ ውስጥ ያሉ ኦሮሞዎች ተሰባስበ ያንን ሀይል ደምስሰዋል። አስራዘጠኝ ሰላሳ ሶስት አካባቢ ማለት ነው። እዚህ ላይ እንግዲህ ብዙ ታዋቂ ሰዎች ተሳትፈዋል። ለምሳሌ ጃገማ ኬሎ፣ ሌንሴ ኬሎ የሚባሉ እዚህ አካባቢ ሰው ደግሞ ዘውዴ ለሞ የሚባሉ በጣም ብዙ ታዋቂ ሰዎች በዚህ ጦር ላይ ተሳትፈዋል። አቶ ወርዶፋ ሁንዴም ያለ ወረዳ ባህልና ቱሪዝም ኃላፊ ናቸው። በዚህ በሳምቤ ጦርነት ከ12 ባታሊዮን በላይ የጣሊያን ጦር መሳተፉን ያስረዳሉ። ጣሊያኒኒ ወጋ ፍርተመቦደ ሁንዴ ሸጀቤ ፈቴ ብየተነ ወረዶ የሮሽን ካቱ ናሞታ ጣሊያን ከዓመታት ቆይታ በኋላ ሀገራችን ለመውረር ስትመጣ ወደዚህ ወደ ኢሉ አባቦራ የመጣው ወደ 12 ባታሊዮን የሚሆን የጣሊያን ጦር ነው። በዚህም ሳምቤ በሚባል ቦታ ላይ ነው ጦርነት የከፈተችው። ያኔ ጦርነቱን የመሩት መርጋ ቦካ፣ ዘውዴ ለሙና ሌሎችም አሉ። ጦርነቱ በተካሄደበት ሳምቤ አካባቢ ቀበር የሚባል ወንዝ አለ። እነኚህ ጦር መሪዎች የነበረውን ድልድይ በመስበር ወራሪውን የጣሊያን ጦር ተዋግተው በ1933 አሸንፈዋል። አቶ ወርዶፋ በሳምቤ በተደረገው ጦርነት ላይ ከመላው ምዕራብ ኦሮሚያ ማለትም ከምዕራብ ሸዋ፣ ከአራቱም የወለጋ ዞኖች መሳተፋቸውንም አክለው ገልጸዋል። ነገር ግን ይላሉ፣ በዚህ ጦርነት ዘውዴ ለሞ የሚባለው የሳምቤ ተወላጅ ጣሊያኖች ተታለው ወደ ወንዙ እንዲመጡ እና ከዚያም የአካባቢው ነዋሪም በወንዙ ዙሪያ በሽምቅ ውጊያ ድል እንዲያደርግ የተለየ ሚና ነበረው ብለዋል። አቶ ፋሪስ አልይ ባለ ወረዳ የባልና ቱሪዝም ቢሮ ለስምንት ዓመታት በታሪክ ጥናት ዘርፍ ላይ ሰርተዋል። ጀነራል ጃጋማ ኬሎ እና እህታቸው ሌንሴ ኬሎ በዚህ ጦርነት ተሳትፈዋል። በተጨማሪም የአካባቢው ተወላጅ የሆኑ እንደነ መርጎ ቦካና አያንሶ ቦካ ያሉ ሰዎችም ተዋግተው ያዋጉ የአካባቢው ጦር መሪዎች ናቸው። መርጎና አያንሶ ኢኖስ የሚባል ቦታ ነው የተወለዱት። ከዚያ በፊትም ከጣሊያን ጋር ለመዋጋት ወደ ከፋ ቴፒ ሄደው ጉዳት ከደረሰባቸው በኋላ ነው የተመለሱት። በጦርነቱ ላይ የጣሊያን ጦር መሪን በቀበር ወንዝ ላይ ከመቱ በኋላ የተቀሩት ወደ ሳምቤ ተራራ ወጥተው ለሶስት ቀን ቆዩ። ያኔ በተራራው ላይ የተደበቁት የጣሊያን ጦር አባላት ወደ ጎሬና አካባቢዋ ከባድ መሳሪያ ሲተኩሱ ነበር። በስተመጨረሻ እጅ ሰጥተው በጎሬ ከቆዩ በኋላ ወደ አዲስ አበባ ተላኩ። አቶ ወንድሙ ይህ በሳምቤ በ1933 የተመዘገበው ድል ሀገርን ከሁለተኛ ወረራ የታደገ አንዱ ድል ነው ይላሉ። እንግዲህ አሁን ጠላን የመጣው ሁለተኛ ዞር በአስራ ስምንት ሰማንያ ስምንት በአደዋ ድል ከተሸነፈ በኋላ ያንን ቂም ቋጥሮ እንደገና ኢትዮጵያን ለመያዝ ነው አቅደው ወደዚህ የተመለሰው። ስለዚህ አሁን ቀጥታ አዲስ አበባን ላገኟትም ምክንያቱም ተወስነው ወደ ጎርሄ ስለተላለፈ የኢትዮጵያ ዋና ከተማ ጎሬ ብትያዝ ኖሮ ወይ ሳምቤ ላይ ሰዎቹ ባይሸነፈው ኖሮ ኢትዮጵያ በሙሉ በኮሎናይዝ ተደርጋ ነበር ማለት ነው። እንግዲህ ቁጭ ብለን አሁን ስናስበው የነሱ ሀሳብና ውጊያው ስናስበው ሰዎቹ አሁን እዚህ ያለው የኦሮሞ ሕዝብ ከጅማ ከኢሉባቦር ተሰብስቦ ያንን ባይገታ ጦሩን ባያሸነፍ ኢትዮጵያ በጣሊያን ቁጥጥር ስር ኮሎናይዝ ተደርጋ ነው የምትሆነው ማለት ነው። ይህም ቢሆን በውጊያው ላይ ለተሰዉት ባለውለታዎች በመታሰቢያነት የተቀመጠ ነገር አለመኖሩ የያለ ወረዳ አስተዳደር ሰሞት አሰምተዋል። አቶ ወንድሞ ለዚህ ምላሽ አላቸው። የሳምቤ ድል ከአድዋ ድል ምንም አይተናነስም። ያም ሆኖ የኢትዮጵያ ህዝብ ይህን ያህል አላወቀውም። በኦሮሚያ ክልል ደረጃም ብዙም አልታወቀም። እኛ ደግሞ ይሄንን አቅደን ለማሳየት እና እንዲሁም ለምርምር እናም እዛ ላይ አንዳንድ የልማት ስራዎች እንዲሰሩ የቱሪስት መዳረሻ እንዲሆን ከተለያዩ ድርጅቶችና የመንግስትና መንግስታዊ ካልሆኑ ድርጅቶች ጋር ተባብረን ለምሳሌ አሁን በዚህ በሁለት ሺህ አስራ አራት ህዳር ወር አካባቢ ጥናት አድርገናል ወደ አስራ ሁለት የሚሆኑ ባለሙያዎች ከፌዴራል ቱሪዝም ሚኒስቴር፣ የኦሮሚያ ቱሪዝም ኮሚሽን፣ ከኦሮሚያ ባህልና ቱሪዝም እንዲሁም ከመቱ ዩኒቨርሲቲና ከኛ ከዞን ባህልና ቱሪዝም የተወጣጣ ኤክስፐርት ቡድን ብዙ ጥናት አድርጓል። አስር ቦታዎችን ለይተናል። ከነዚህ ደግሞ የፋሽስት ጣሊያን ድል የተደረገበት ሳምቤ እና የጎሬ ከተማ አንዱ ነው። እነዚህ ታሪካዊ ቦታዎች ተጠንቶ ለፌዴራልም ቀርበዋል፣ ለኦሮሚያም አቅርበናል። እንግዲህ ውጤቱን ጥሩ ይሆናል ብለን እየጠበቅን ነው። አቶ ወንድሙ የመቱ ዩኒቨርሲቲ በሳምቤ ጥናቱን እንደሚቀጥልም ተናግረዋል። ለአሜሪካ ድምጽ ግልሙዳዊት ከአዲስ አበባ። ከዚሁ የአድዋ ዝግጅት ሳንወጣ 126ኛው የአድዋ የድል በዓል በአማራ ክልል የተከበረው በታሪካዊቷና የክተት አዋጁን ተቀብላ ዘማቾችንና የዘማች ቤተሰቦችን ባስተናገደችው ወረይሉ ከተማ ነበር። መስፍን አራጌ ስር ስራለሁ የዳግማዊ አጼ ምኒልክ የክተት አዋጅ መዳረሻ ኢትዮጵያውያን እንደ አንድ ልብ መክረው የአሸናፊነት ጥበብ የቀመሩባት ታሪካዊ ስፍራ ወረዱ ቀፎ እንደተነካ ንብ ለሚተመው የአድዋ ሰራዊት ስንቅም ትጥቅም የተቀመረባት የእድሜዋን ያህል ያልቀናችው ጥንታዊቷ ከተማ ከ125 ዓመታት በኋላ ዳግም ከየአቅጣጫው የተጠራሩ የአንድ እናት ልጆችን አሰባስባለች። ያኔ ለአድዋ ዘመቻ፣ አሁን ደግሞ የዘመቻውን 126 ስድስተኛ ዓመት ድል ለመዘከር ወሬሉና አድዋ አድዋና ምኒሊክ ልዩ ትስስር አላቸው። የኋላዋን ንግስተ ንግስት ዘውዲቱ ምኒሊክን ጨምሮ የቅርብ ቤተሰቦቻቸው የተወለዱባትና የኖሩበት ተመራጭ ስፍራ ነበረች። የአድዋን የክተት ጥሪ ከማስተናገድ ባለፈ የሰፈር ስያሜዎቿን ጭምር ታሪካዊ ክስተቱን አትመው እንዲዘልቁ በማድረግ ወረይሉ ባለውለታነች ይላሉ። የወረይሉ ወረዳ ምክትል ዋና አስተዳዳሪ ሰለሞን አይቸው አፄ ምኒሊክ በወራሪው ወቅት ጦራቸውን የጦር አበጋዛቸውን፣ የጦር መኮንኖችን ትምታ ነጋሪት፣ ክተት ሰራዊት ብለው ያወጁባት ቦታ ወረ ኢሉ ናት። ምህረት አድርገን ምህረት አድርጋችሁ ተገናይተን ሀገራችንን ከወራሪው ማስጣል አለብን ብለው የመረጧት ቦታ ናት። ለዚህም በርካታ ስሞች አሉ። ከዚህ ጋር የሚገናኙ ጎንደሬ ሰፈር፣ ደጃዝማች የሚባሉ አካባቢዎች አሉ። ገበያ ዳር ሰፈር የሚባሉ አሉ። ከዚህ ጋር የተያዙ በወሎ ዩኒቨርሲቲ ታሪክ ትምህርት ክፍል መምህር ዶክተር ምስጋናው ታደሰ ወረይሉን የከተታዋጁ መዳረሻ ሊያደርጋት የቻለበትን ሶስት መላምቶች ያብራራሉ። ወረይሉን እንዳንድ ማዕከል አድርገው እንቀሳቀሱበት የነበረ ሁኔታን እንመለከታለን። በአስራ ስምንት ስልሳዎቹ ማለት ነው። ከዚህ ጋር ተያይዞ ወረይሉ የሚኒሊክ ሁለተኛ ከተማ እየተደረገች የምትቆጠረበትም ሁኔታ አለ። በዚህም እንደሚታወቀው ጊዜያዊ ቤተ መንግስታቸውን እዛ ላይ ገንብተዋል። በተለያየ ሁኔታም መለስ ቀለስ እያሉ ጉዳዮችን ይከውኑባት ነበረ። ለዚህ ትልቅ ዘመቻ ወረኢሉ ላይ ከተላገኝ የሚለው እንደ አንድ ትልቅ ፋክተር ሆኖ እናገኘዋለን። እንደ አንድ ትልቅ መነሻ ወይም ምክንያት ምክንያት እናገኘዋለን ማለት ነው። ሁለተኛ ሊነሳ የሚችለው ነገር ከመሀል ሀገር ወይ ደግሞ ከሸዋ ወደ ትግራይ የሚሄደው የንግድ መስመር የሚያልፈው በወረኢሉ በኩል ነው። በዛ መሀል እንግዲህ ነጋዴዎችም ይመላለሱበት የነበረ ሰዎችም ይንቀሳቀሱበት የነበረ መስመር እንደመሆኑ መጠን ለወረኢሉ መመረጥ አንዱም ምክንያት የሚሆነው መስመር ላይ ያለች ከተማ መስመር ላይ ያለች ቦታ መሆኗ እንደ ኛ ነገድ የሚችል ነው ብዬ አስባለሁ። በሶስተኛነት ደረጃ የወረኢሉ ጂኦግራፊያዊ አቀማመጥ ነው። ወረኢሉ በትግራይና በሸዋ መካከል፣ በምዕራብና በምስራቅ መካከል መካከለኛ የሚባል ቦታ ላይ ነው የተቀመጠችው። ስለዚህ ከሁሉም አቅጣጫ ተነስቶ ለሚሄድ ሰው እንደ አማካይ የቀጠሮ ቦታ የተወሰደችበት ነገር አለ። እንግዲህ ይህንን የምንለው ከተለያዩ ነገሮች ተነስተን ነው እንጂ አጤ ሚኒሊክ ወረኢሉ ላይ የቀጠሩበትን ምክንያት የዘረዘሩበትን ሁኔታ እና ሰነድ አናገኝም። ይሄ በራሱ ተጨማሪ ጥናት የሚጠይቅ ነገር ነው። በመታሰቢያ የድል በዓሉ ላይ በክብር እንግድነት የተገኙት በመከላከያ ሚኒስቴር የኢንጂነሪንግ ኢንዱስትሪ ኮርፖሬሽን ዋና ዳይሬክተር ሜጀር ጄኔራል አህመድ ዛ አድዋ እያንዳንዱ ትውልድ የራሱን ታሪክ ጽፎ ማለፍ እንደሚገባው ያስተማረ እውነት ነው ይላሉ። የዘንድሮ አድዋ በዓል የሚሰጠ ትርጉም አንደኛ ታሪክን ከባለ ታሪኩ ከመቀማት ይልስ የራስን ታሪክ መስራት ነው የተሻለው። ከማንኛውም ትውልድ የተለያየ ታሪክ ይሰራል። እዛ ዘመን አጼ ምኒልክ ህዝብ ወሬሉ እንዲከት ነው ያዘዙት። ወሬሉ ሲከት የወሬሉ ህዝብ ያን ሁሉ ሰራዊት አስተናግዶ የጦር ስልት እዚህ ተነድፎበት ሰራዊቱ ሞራሉ ተነሳስቶ አማኞችም ስለነበሩ በሚያምኑበትም ታቦት ጭምር ይዘው ከዚህ ነው ተነስተው የዘመቱት። ድል አድርገዋል። እነሱ ድል ሲያደርጉና ይህን ታሪክ ሲሰሩ ለእኛ ደግሞ ሌላ ድል እንድንሰራ ተጨማሪ ጉልበት ነው የጨመሩልን የነበረው። ይህን ጉልበት ወደፊት መግፋት አለብን። አገራችንን ማልማት አለብን። በማንኛውም ጊዜ እንዳትደፈር መሰልጠን፣ በቴክኖሎጂ መዘመን፣ በሞራል መገንባት ኢኮኖሚ መገንባት ያስፈልገናል። አሁን እየሰራን ያለነው ይህንን ስራ ነው ብዬ አስባለሁ። እኔ ደግሞ በአጋጣሚ ሆኖ የመከላከያ ኢንጂነሪንግ ኢንዱስትሪ ኮርፖሬሽን ዋና ዳይሬክተር ነኝ። በቴክኖሎጂውን መከላከያ በከፍተኛ ደረጃ ለመዘመን የሚሰራውን ስራ በብዙ ርቀት የምመራም ስለሆን ሰራዊትን ማዘመን ነው። ዘመኖች ይለያያሉ። በዛ ዘመን የነበረ ጦርነት ሌላ ነው፣ በመካከለኛው ሌላ ነው። ከዚህ በኋላም ሌላ ስለሆነ በዛ መዘጋጀት ያስፈልገናል። ይሄ በዓል እሱና ያሳይ ጀኔራሉ፣ በቅርቡ ከህወሀት ኃይሎች ጋር የተካሄደውን ጦርነት እንደ አድዋው የፍትህ ጥያቄ ያነገበ ነው ሲሉ አያይዘው ጠቅሰዋል። የአድዋን ፍትህ ነው፣ የአሁኑም ፍትህ ነው። የአሁኑ በአንድ አገር ተወላጆች ፍትሐዊ የሆነ አያያዝ ይደረግ አይደረግም። በሌላኛው ጊዜ እዛ ዘመን ደግሞ ነጮችና ጥቁሮች እኔ በልጣለሁ አትበልጥም ሰው ሰው ነው የሚል ትግል ነበር። ያው ናቸው ሁሉም አላማቸው አንድ። ጦርነት መቼ ነው የሚያልቀው ብለህ ካስብ ጦርነት የሚሳካው በሰላም በድርድር ያለቀለት ነው፣ እና እሱን ለማሳካት መንግስት ይሰራል ብዬ አስባለሁ። እኔ ወታደር ስለሆን የምናገረው ጦርነቱን በጣም ከተጎዱት ማህበረሰቦች ግን ርቋል። ያኛውን ማህበረሰብ ደልቶታል ማለት አይቻልም። ግን ለሁሉም ጦርነት ጠቃሚ ስላልሆነ ትግራይም ኢትዮጵያ ስለሆነ ትግራይ ህዝብም ኢትዮጵያ ስለሆነ የትግራይ ህዝብም በአድዋ ጦርነት የተሳተፈ በርካታ ጦርነቶችን ለኢትዮጵያ ሲል ያደረገ ህዝብ ስለሆነ እሱም ባለማበት እሱም ሰላም ባላገኝበት ጦርነት ጦርነትን አይጨርስም። ከተለያዩ አካባቢዎች የመጡ ታዳሚዎች አድዋን በድል ቱባ ባህላዊ ትዕይንትና ዜማቸውን ደግሞ በማንነታቸው መገለጫነት ዘክረውታል። አንድም ብዙ መስለው ብዙም አንድም ሆነው ስለ አድዋ ሰምተህ ታውቃለህ? ምንድን ነው አድዋ? አድዋ ማለት አፄ ምኒልክና ጣይቱ አድዋ ምድር ላይ ሄደው ብዙ ሰራዊቶችና ብዙ ጦረኞችን ይዘው ሄዶ የተዋጉ ሲሆን ከማን ጋር ነው የተዋጉት? ከጣሊያን ጋር። እሺ ማን አሸነፍ በጦርነቱ? ኢትዮጵያ። ስሜ ሞገዘር ይባላል። የምማረው ሰባተኛ ክፍል ነው። የምኖርበት አካባቢ ወራይል ይባላል። አድዋ ምን ምንድን ነው? አድዋ ማለት አባቶቻችን የተዋጉበት ከማንጋ ከጣሊያን እና በጦርነቱ ማና አሸነፈ? ኢትዮጵያ

በጎጥ በመንደር በተለያዩ ነገሮች እየተከፋፈሉ ያው የተለያየ ጻ ይታያል፣ የተለያየ ግጭት ይታያል። ነገር ግን እንደ ምኒልክ እንደ ድሮ ታሪክ ስንረዳ የኛ የሚየ ምኒልክ የኛ እናት ኢትዮጵያ ሀገራችን ምንም አይነት የዘር የብሔር ልዩነት እንደሌላት አንድ እናታችን እሷ ብቻ እንዲሆነች ነው ማምኑ። በዚህ ልክ ነው የአድዋን በዓል የምናከብረው። አድዋ ማለት ለእኛ ነጻ፣ ከቀኝ ግዛት የወጣንበት ነጻ የምንሆንበት ለኢትዮጵያን ለአፍሪካውያን ለጥቁሮች የነፃነታችን ድላችን ነው፣ ቀናችን ነው፣ አድዋ ማለት ነው። ከቅርብ ዓመታት በፊት ወደ አድዋ የሚደረጉ የእግር ጉዞዎች ወሬሉን ተደራሽ ማድረጋቸውን ተከትሎ በርካታ ቃሎች ተገብተው ነበር፤ ሐውልት የማቆም የታሪክና ምርምር ማዕከላትን መገንባት። የተገቡት ቃሎች ግን አሁን ድረስ ተፈጻሚ መሆን አልቻሉም። የከተማዋ ከንቲባ እሸቱ ታረቀኝ ለቅዶቹ አለመፈጸም ዓለም አቀፉን የኮቪድ ወረርሽኝ በአንድ በኩል፣ ከህዋት ኃይሎች ጋር የተደረገውን ወታደራዊ ግጭት በሌላ ገጽ በምክንያት ለማሳለፍነት ያስቀምጣሉ። የምርምር ማዕከሉንም ዲዛይን አሰረተናል። የኢትዮጵያ አይነት የምርምር ማዕከል በሚል ነው የተሰራው። ይሄ ግንባታውም እናስጀምራለን ብለን በዕቅድ ይዘናል። የተጀመረውም ደግሞ የመሰረት ድንጋይ የተጣለውም የዳግማዊ ምኒልክ ሀውልትም እሱንም እናስጀምራለን ብለን አስበናል። ዞሮ ዞሮ በጥቅሉ የተቋረጠው ባሰብነው መልኩ ያልሄደው የተለያዩ ችግሮች ስላጋጠሙ የወረዳው ምክትል አስተዳዳሪ አቶ ሰለሞንም ከተማዋ በታሪክ ውስጥ ያላትን ስፍራ በአድዋ ድል ላይ የነበራትን ተጽዕኖና አበርክቶ ያህል የተሰጣት ዋጋ እምብዛም መሆኑን በቅሬታ ያወሳሉ። ከታሪካዊና ና ከደረገችው አስተዋጽኦ አንጻር ወረኢሉ እስካሁን ለትውስታ የሚሆን ምንም ነገር የላትም። ሙዚየም የላትም፣ ግን ለሙዚየም የሚሆኑ በርካታ ቅርሶች አሏት። ሀውልት መሰራት ይችላል። ይሄ አልሆነም። ከዚህ በተጨማሪ ደግሞ አዳዋንና ወረኢሉን እንዲሁም ዓፄ ምኒልክን ላስታውስ የሚችል የፓን አፍሪካኒዝም ዩኒቨርሲቲ መመስረት አለበት፣ ትውስታም ነው። ከታሪካዊነት አንፃር ያስፈልጋታል የሚል እምነት አለ። የፓን አፍሪካኒዝም ዩኒቨርሲቲን አድዋ ላይ ለመገንባት መታቀዱን የአሜሪካ ድምፅ በተለያዩ አጋጣሚዎች የዘገበ ሲሆን ዩኒቨርሲቲው እንደ ስያሜው ምልዑ የሚሆነው የታሪኩ አካል የሆኑትን የውጫሌ ውል የተፈረመበት ይስማ ንጉሥንና ወረይሉን ሲያካትት ነው የሚል የምሁራን አስተያየት ሲሰማ ቆይቷል። ጦርነቱን ተከትሎ ዩኒቨርሲቲውን እውን የማድረግ እንቅስቃሴ ምን ላይ እንደደረሰ ማወቅ ባይቻልም ወረይሉ ከተማ ላይ ግን ሊሰሩ የታቀዱትን ማስጀመር የተጀመሩትን ማጠናቀቅ እንደሚገባ አድዋ በራሱ ያስተምረናል ሲሉ የከተማዋ ከንቲባ ተናግረዋል። ይሄ ቦታው ወሬ ቢሆን እንጂ የኢትዮጵያ በዓል ነው። ይሄ በዓል ቦታውም የኢትዮጵያ ሕዝብ ነው። ጥሪ ያደረጉበት በታሪክ አጋጣሚ ሆኖ እኛ ያለንበት አካባቢ ተመረጠ እንጂ፣ ስለዚህ አብዛኛው የኢትዮጵያ ሕዝብ ጥሪ እናደርጋለን። ኢትዮጵያዊነትን የሚያንጸባርቅ አሻራ ስለሆነ የሚቀመጠው በዛ ልክ ለህዝብ ይሰበሰባል ብለን ነው ተስፋ የምናደርገው። ለአድዋ ጦርነት መቀስቀስ ምክንያት የሆነው አንቀጽ 17ን ጨምሮ ከጣሊያን መንግሥት ጋር በዳግማ የአጼ ሚኒሊክና ፔትሮ አንቶኒ የተደረገው አወዛጋቢ ውል የተፈረመበት ይስማ ንጉስ ከ20 ሚሊዮን ብር በሚልቅ ወጪ ሙዚየምና የመዝናኛ ስፍራዎች ተገንብተውለት ነበር። በቅርቡ የውሃ ኃይሎች ወደ አካባቢው መዝለቃቸውን ተከትሎ በሙዚየሙ ላይ ጉዳት መድረሱንና ቤተ መጻሕፍት ውስጥ የነበሩ በርካታ ታሪካዊ መጽሕፍት መዘረፋቸውን የአምባሰል ወረዳ ባህል ቱሪዝም ጽሕፈት ቤት አስታውቋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። የትግራይ ክልል የኮሚኒኬሽን ቢሮ ኃላፊ ወይዘሮ ሊያ ካሳ 126ኛውን የዘንድሮ የአድዋ በዓል አስመልክቶ በትግራይ ክልል የሚገኝ የአሜሪካ ድምፅ ዘጋቢያችን ሲናገሩ የዘንድሮ የትግራይ ህዝብና መሬት በባዕድ ኃይሎች ተይዘው የተደበደበና የተጨፈጨፈ ባለበት ሰዓት መከበሩን ገልጸው የትግራይ ህዝብ የአድዋ ድል የራሱን የባለቤትነት ስሜት ተሰምቶት ብቻውን እንዲያከብረው የተደረገበት ሁኔታ መኖሩን ተናግረዋል። የትግራይ ህዝብ ብቻውን ማክበሩ ተገቢ ነው ያሉት ኃላፊዋ ወደፊትም በዚያ መልኩ የሚቀጥል መሆኑን እንደሚያምኑበት ገልጸው የትግራይ ህዝብ ከአሁን በፊት በይሉኝታ ይታለፉ የነበሩ ድሉን አስመልክቶ ይቀርቡ የነበሩ ታሪክ አዘጋገቦች እንዲስተካከሉ እያደረግን ነው ማለታቸውን ዘጋቢያችን ሙልጌታ ጽሀ ከመቀሌላ ክልል ዘገባ ያስረዳል። የአድዋ ድል 126ኛ ዓመት መሆኑንም ሳይዘነጋ ነገር ግን አድዋ በትግራይ ህዝብ ባለቤትነት የተፈጸመ ድል ስለሆነ ዘንድሮ የመጀመሪያው ነው ብለን ብንጀምረው ተገቢ ነው የሚል ሀሳብ መነሳቱን አሳውቀዋል። በዚህ ጉዳይ ላይ በወሎ ዩኒቨርሲቲ ረዳት የታሪክ ፕሮፌሰር እና የቀድሞ የወሎ ዩኒቨርሲቲ ፕሬዚዳንት ዶክተር አስፋው ባልቻን ያነጋገረው ደረጀ ደስታ እንደሚከተለው አሰናድቶታል። በቅድሚያ የአድዋ በዓል በትግራይ ክልል በአድዋ ከተማ የተከበረበትን መልክና ሂደት የክልሉ ኮሚኒኬሽን ኃላፊ ወይዘሮ ሊያ ካሳ እንደሚከተለው አብራርተዋል። የአድዋ ድል በከተማው በተለያዩ ፓነል እንቅስቃሴዎች እንዲሁም ታሪካዊ በሆኑ ቦታዎች ገድሉ በተፈጸመበት ቦታዎች ወደ መቶ ሀያ ስድስት የሚሆኑ ወጣቶች የተውጣጡ ከወጣቶች ሊግ ከወጣቶች ማህበር ሰማዕታት ልጆችም ጭምር ታክሎበት የተለያዩ የገድሉ የተፈጸመበት አካባቢዎች የጎበኙበት ሁኔታ አለ። እንዲሁም በሶሎዳ ሁልጊዜ በሚከበርበት ታሪካዊ ቦታም የተለያዩ ሂደ ምንድነው የሚባለው እንቅስቃሴዎች የተደረገ በዓሉን ለማክበር ኮንሰርቶች፣ እንቅስቃሴዎች ነበሩና ይህንን ታሪካዊ ገድል ከትውልድ ወደ ትውልድ ለማሸጋገር የቤት ስራ እንዳለንም ጭምር ያስገነዘበበት ሂደት ነበር። ወይዘሮ ሊያ የትግራይ ህዝብ ብቻውን ማክበሩ ትክክልና ተገቢ ነው፣ ወደፊትም እዚሁ ይከበራል ይላሉ። የትግራይ ህዝብ የአድዋ ድል የራሱን የባለቤትነት ስሜት ተሰምቶት ብቻውን እንዲያከብረው የተደረገበት ሁኔታ አለ ማለት ነው። ይህንን ትክክል ነው ብየነማም ነው። በአድዋ ከተማ መከበሩም ተገቢ ነው። ለቀጣይም በአድዋ ከተማ ይከበራል። የትግራይ ህዝብ ብቻውን ማክበሩም ተገቢ ነው። ይህ የሆነበትን ምክንያት ወይዘሮ ሊያ እንደሚከተለው ካብራሩ በኋላ የአድዋን በዓል ለማክበር የሚያስችል ሰብዕናና አንደበት የላቸውም ያሏቸውን ኃይሎች አስመልክቶ ይህን ብለዋል። የትግራይ ህዝብ በባዕድ ወራሪዎች ሀይል ስር በተለያዩ ሀይሎች ተጋብዘው የጦርነቱ መሪዎችና አጠቃላይ ሂደቱን እነሱን በሚመሩት የትግራይ ህዝብ እየተደበደበና እየተጨፈጨፈ ባለበት ሰዓት ሆነው ስለ አድዋ ድል በዓል ለማክበር ስለ አድዋ ድል ለመዘከር እየተፍጨረጨሩ እንዳለ በተለያዩ ሚዲያዎች እየተደመጡ ይገኛሉ ማለት ነው። ግን ይህንን በዓል ለማክበር የሚያስችል ወይም ይህንን በዓል እንዲከበር የሚናገሩበት አንደበትም እንደሌላቸው ቀጣይ ትውልድ ታሪኩን እንዲሸጋገርም የማድረግ ስብዕናም እንደሌላቸው ይልቅኖስ የትግራይ ህዝብ እንደ ባዕድ ተቆጥሮ የዚች ሀገር አካልና የሀገሪቱን አጠቃላይ ሉዓላዊ ግዛትን አሳልፎ በመስጠት ለሌሎች ባዕዳዊ ሀይሎችን ስር እንዲወድቅ ያደረጉ ሀይሎች ይህንን በዓል ለመዘከር ሞራልም እንደሌላቸው አስረግጠን መናገር የምንችልበት አሁን ነው ብዬ ነው የማስበው ማለት ነው። የአድዋን ድል የትግራይ ሕዝብ ድል ብቻ አድርጎ የመውሰዱ አዝማሚያ እጅግ ያስገረማቸው መሆኑንና ታሪካዊ መሰረት የሌለውም መሆኑን ለአሜሪካ ድምጽ የተናገሩት በወሎ ዩኒቨርሲቲ ረዳት የታሪክ ፕሮፌሰርና የቀድሞ የወሎ ዩኒቨርሲቲ ፕሬዚደንት ዶክተር አስፋው ባልቻ ናቸው። የአድዋ ጦርነት የት እንደተካሄደና በእነማን እንደተመራ እንደሚከተለው በማብራራት ይጀምራሉ። በእርግጥ ይሄ የአድዋ ጦርነት የተካሄደው በትግራይ ምድር ላይ ነው አድዋ በሚባለው ቦታ ላይ ነው ከአድዋ ከመድረሳችን በፊት ደግሞ ከአምባላጌ ጀምሮ መቀሌ እና ሌሎችም ውጊያዎች ተደርገው የመጨረሻው ፍልሚያ አድዋ ላይ የሆነ የአድዋን ጦርነት የመሩት ዳግማዊ ምኒልክ ናቸው በጠቅላይ አዛዥነት በኤታ ማዦርነትም ደግሞ ጦሩን ስልትናንትን ሲዋወጡ የነበሩት ና ሲዋጉ የነበሩት ራስ መኮንን ወልደሚካኤል ናቸው ይህ የተባለ ነው ከዛ ላይ እንግዲህ በጣም በርካታ ደጃዝማቾች፣ ራሶች፣ ፊታውራሪዎችና እንዲሁም ከዛ በታች የሆነ ማዕረግ ያላቸው ጠቅላላ የኢትዮጵያ ማዕዘናት ማለት ይቻላል ከደቡብ፣ ከምስራቅ፣ ከምዕራብ፣ ከማዕከል፣ ከሁሉም ቦታ ተሰብስቦ እንግዲህ ወረሌ ላይ የነበረውን የመጨረሻ ስምሪት ማለት ይቻላል የስራ ስምሪት ተሰጥቶ አገር በኋላ የሚጠብቀው ወደፊት የሚራምደው የትኛው ጦር ወዴት መሄድ እንዳለበት እና እንግዲህ ቢያንስ ወረሎ ላይ የተገናኙ ከቤገምድር፣ ጎጃም እና ሌላ ቦታ ደግሞ አሉት ደግሞ ወደ ትግራይ መግቢያ አምባላጊ አካባቢ ማን የሚባለው አካባቢ ድረስ እንዲመጡ ሲያደርጎ እንግዲህ በአዋጁ መሰረት እና በዝግጅቱ የትክትንቅ ሌሎችም እግዲህ ሎጂስቲክ የሆኑትን ነገሮች ሁሉ በደንብ ከተዘጋጁ በኋላ ነው ያስምር እንዴት ተካያል። ይህ በሰፊው የተጻፈበት ዓለም የሚያውቀው ነው ከሚለው ማብራሪያቸው በኋላ ዶክተር አስፋው የሚከተለውን ጥያቄ በማንሳት መልስ መስጠት ይገባል ይላሉ። ትግራይ ምድር የማዕከላዊ መንግስት መመሪነት ማለት ነው ዳግማዊ ተመኘት መሪነት ዛ ያካሄደው ምን ለማድረግ ነበር የሚል መልስ መመለስ ያስፈልጋል። ዶክተር አስፋው ይህ በጣም የሚገርም ሲሆን በታሪክ አጻጻፍም ላይ እንዲህ ያለ ነገር የለም ብለዋል። ይህንን የህዝብ ታሪክ እንዳለ የኢትዮጵያ ህዝብ ታሪክም የኔ ነው ብሎ መውሰድ በጣም የሚገርም ነው። በታሪክ አጠቃፍ ላይ እንዲህ አይነት ነገር የለም። የሆነውን ነገር ምናልባት አስተዋጽኦ የኛ ይበዛ ይሆናል ብሎ ለማለት ከሆነ እንግዲህ ያሁሉ ህዝብና ያሁሉ ጦር ከሲቪል እስከ ካህን እስከ ቅድም እንደነገርኩ የበርካታ መኳንንትና መሳፈንት ጦር እንደው ዝም ብሎ እዛ የተመመ አይመስለኝም። እንግዲህ ታሪክን ለእኔ ብሎ ለፕሮፓጋንዳ መጠቀም ልክ ነው። በታሪክ አጻጻፍ ላይ ወይም ታሪክ ሳይንስ ላይ ሂስቶሪዮግራፊ የሚባል ነገር አለ። በታሪክ አጻጻፍ ላይ እንዲህ አይነት ነገሮችን የማድረግ ነገር አዲስ ላይሆን ይችላል። ነገር ግን አሁን ትግራይ ጭራሽ የኢትዮጵያ ግዛት በነበረችበት ዘመን ለማዕከላዊው መንግስት ክገብር በነበረችበት ዘመንና አሁንም የኢትዮጵያ አካል በሆነችበት ሁኔታ ይሄ ጦርነት የኔ ብቻና የኔ ብቻ ነው ብሎ ለማለት የሚያስችል ምንም የሚያስጠፍር ነገር የለም። ጠላቶቻችን አሳልፈው የሰጡን ስለሆነና የአድዋ ድል በትግራይ ህዝብ ባለቤትነት የተፈጸመ ስለሆነ የሚሉት ወይዘሮ ሊያ አንድ መቶ ሀያ ስድስት ዓመት የሞላው የአድዋ ድል ከአሁን በኋላ አንድ ተብሎ ለመጀመሪያ ጊዜ በትግራይ መከበር እንደሚጀምር መደረጉን እንደሚከተለው ገልጸዋል። ምክንያቱም ሌሎች ኃይሎች ጠላቶቻችን ለሌላ ባዕድ ኃይል አሳልፈው የሰጡን ስለሆኑ የከተማ ነዋሪው መቶ ሀያ ስድስተኛ አመት መሆኑንም ሳይዘነጋ ነገር ግን የአድዋ ድል በዓል የተከበረው ለመጀመሪያ ጊዜ በትግራይ ህዝብ ባለቤትነት የተፈጸመ ድልም ስለሆነ ዘንድሮ የመጀመሪያው ብለን ብንጀምረውም ተገቢ ነው ብሎ የሚገልጽበት አገላለጽም በተለያዩ የፓኔል ዲስከሽኖች ሲነሱ ነበሩ። እነዚህ ሀሳቦች ዶክተር አስፋው ለመጀመሪያ ጊዜ በሚለው የዶክተር ሊያ አገላለጽ አይስማሙም። ይሄ የመጀመሪያ ጊዜ ሶስተኛ ጊዜ አምስተኛ ጊዜ የሚባል አይደለም። እንደውም አድዋ ድል የመጀመሪያዎቹ አመታት አካባቢ የአጤ ምኒልክ መታመምን አስከትሎ በሀገር ደረጃም አልተከበረም። ሌሎች ጉዳዮችን እሳቸው መታየት ስላለባቸው የመሳሰሉት በኋላ ግን ከጥቂት አመታት በኋላ ያው እስካሁን ድረስ መቶ ሀያ ስድስተኛውን አመት አስቆጥሯል ማለት ይቻላል። ይሄ በዓል በእርግጥ በሁሉም አካባቢዎች የሚከበር በዓል ነው። በተለይ ግን በመናገሻዋ ዋና ከተማዋ ላይ ነው የሚከበር የነበረው። መነሻ ዋና ከተማ ላይ ደግሞ ሁሉም የመንግስት ባለስልጣናት የሁሉም ብሔር ብሔረሰብ የሚባለው አሁን የመጣብን ከሰማንያ ስስ ወዲህ የመጣውን ህታን በጠቅላላ ኢትዮጵያ ህዝብ ማለት ነው፣ ከዳር እስከ ዳር አዲስ አበባ ከተማ ላይ የሚኖር ነው። አዲስ አበባ ከተማ ላይ የሚያከብረው አንድ ብሔረሰብ ወይ ምናምን አይደለም። ስለዚህ ሁሉም ማለት ነው ኢትዮጵያ ማህበረሰብ አድዋን በትልቅ ደረጃ ያከብራል። ትግራይም ውስጥ እንደዛው አድዋን የማክበር ጉዳይ እዛው አድዋ ድረስ ተሄዶ የተከበረበት ጊዜም አስታውሳለሁ። እነ ዶጋሊም የታወሱበት ጊዜ ነበር። እዛው ተሄዶ ሐውልት ቆመውን በኮሎኔል መንግስቱ ኃይለ ማርያም ዘመንም እንደዚ አይነት ነገሮች ይደረጋሉ። ለቦታው እንደውም የተለያዩ የታሪክ ማስታወሻዎች እንዲህ እንዲቆሙለት ብዙ አይነት ጥናቶች፣ ብዙ አይነት ሰሚናሮች እና ኮንፈረንሶች ሲካሄዱበት የነበረ ጉዳይ ነው። አድዋን እኛ ብቻ ሳይሆን እንግዲህ ያው ዘልቆ አልቆ አልፎ ማለት ነው አልፎ ጥርፎ እስከ አዲስ ዓለም ድረስ ማለት ነው የምንለው እስከ አሜሪከን ካሪቢያን ና ሌሎች ሀገሮች ላይ ትልቅ ተምሳሌት ነው እያለ የምንነጋገረውን ይህኒ ነው። የዛሬ ብቻውን አከበረ የሚለው ነገር ሌላ ፖለቲካ አጀንዳ የያዘ ይመስለኛል። ምክንያቱም የትግራይ ክልል የኮሚኒኬሽን ኃላፊ ወይዘሮ ሊያ ካሳ ከአሁን በፊት በይሉኝታ ይታለፉ የነበሩ ድሉን አስመልክቶ ይቀርቡ የነበሩ የታሪክ አዘጋገቦች እንዲስተካከሉ እያደረግን ነው ሲሉም ለአሜሪካ ድምፅ ተናግረዋል። በወሎ ዩኒቨርሲቲ ረዳት የታሪክ ፕሮፌሰር እና የቀድሞ የወሎ ዩኒቨርሲቲ ፕሬዚደንት ዶክተር አስፋው ባልቻ ለዚህ የወይዘሮ ሊያ አባባል በሰጡት ምላሽ ይህን ብለዋል። አድዋን በማክበል ወይም አድዋ የኔ ነው በማለት የሚገኝ ነገር ካለ እኔ እንግዲህ ጥቅሙን እነሱ ናቸው የሚያውቁት። ታሪክ ማዛባት ግን አይቻልም። ከታሪክ አጻጻፍ ውጭ፣ ከሚታወቅና ከተመሰከርለት ውጭ ነጮች የነበሩበት እኮ ነገሮች ላይ የጻፉበት ነው። ወልደ ጻፉበት ነው። ሌሎችም የጻፉበት ነው። መዓት ጽህፈቶች አሉ። ጣሊያኖቹ እራሳቸው የዘገቡበት ነው እና የኢትዮጵያ ነጻነትም አንድ ላይ ነው እንጂ ያወቁበት በአድዋ የተነሳ የትግራይ ነጻነት አውቀው ወይም የኢትዮጵያ ባርነት ያወጁበት እኮ ጦርነት አይደለም። ስለዚህ እንዴት አድርጎ ነው ለአንድ የክፍልለ ሀገር ልበለው ለአንድ አካባቢ ብቻ ሊሰጥ የሚችል የሚለው ነው። ትግራይ ራሷ መክታ ቢሆን ኖሮ ሌላው ሰው ባልተሳተፈ፣ አንድ ሁለት ደግሞ ራሷ አሸንፋ የራሷን ግዛት ይዛ ኢትዮጵያ በቅኝ ግዛት ተይዛ ቢሆን ኖሮ፣ ወይም ሌላ አይነት ችግር ተፈጥሮ ቢሆን ኖሮ ሌላ ሊያጠረጥር የሚችል ነገር ይፈጠር ነበር። በሌለ ነገር ላይ ይህን ማድረግ ግን ልታሰበው የወደፊት ልበለው እንግዲህ የትግራይ ትግሪ ሊበለው ወይም የወደፊት የታሰበው የራስን በራስ መንግስት ለማቋቋም በሚደረግ አሁናዊ ፖለቲካ አጀንዳ መጠቀሚያ ለማድረግ ካልሆነ በስተቀር በጭራሽ በጭራሽ ታሪካዊ መሰረት የለውም ነው ምለው። የዘንድሮው የአንድ መቶ ሀያ ስድስተኛው የአድዋ ድል በዓል አዲስ አበባን ጨምሮ በተለያዩ የኢትዮጵያ ክፍሎች መከበሩ ይታወሳል። ወደፊት በጉዳዩ ላይ የተለያየ አመለካከት ያላቸውን የታሪክ ምሁራን ይዘን ለማቅረብ እንሞክራለን። ከትግራይ ወይዘሮ ሊያ ካሳን በማነጋገር ላጠናቀረው ዘገባ ሙልጌታ አጽባሃን አመሰግናለሁ። ለአሜሪካ ድምጽ ራዲዮ፣ ደረጀ ደስታ ነኝ። ጤና ይስጥልን ውስጥ የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ ያመሸው ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። በነገው ምሽት በሬዲዮ መጽሔት ዝግጅታችን እንገናኛለን።